እንደምናመሽታችሁልኛል የተከበራችሁ አድማጮች በአትሌቲክስ 33ተኛው የጃን ሜዳ ዓለም አቀፍ አገር አቋራጭ ሩጫ ትላንት በአዲስ አበባ ተካሂዷል። በመስክ ቴኒስ በዓለም ቁጥር አንዱ ሴርቢያዊ ኖቫክ ጆኮቪች በኦስትሬሊያ ኦፕን እንግሊዛዊውን አንዲ ሙሬን አሸንፎ ዋንጫውን አነሳ። እነዚህ ሁለቱ ቀዳሚ ዜናዎቻችን ይሆናሉ። እግር ኳሱንም ባጭሩ እናያለን። አብራችሁን ቆዩ። በአዲስ አበባ ትናንት የተካሄደውን የአገር አቋራጭ ሩጫ ውድድር ዜና አላስቀድም። በዚሁ በትላንቱ ሰላሳ ሦስተኛው የጃን ሜዳ ዓለም አቀፍ አገር አቋራጭ ሩጫ በመቶዎች የተቆጠሩ አትሌቶች ተሳትፈዋል። የተመልካቹም ቁጥር አነስተኛ አልነበረም ይላል ተባባሪ አዘጋጅ ገዛኝ ጽዮን መስቀል፣ ተጨማሪ አለው። አመሰግናለሁ ሰለሞን። በአራት የመወዳደሪያ ርቀቶች ስድስት መቶ ሰባ አምስት አትሌቶች የተሳተፉበት ሰላሳ ሦስተኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ሩጫ በጠንካራ የትብብር መንፈስ ትናንት ተካሂዷል። ውድድሩም ከመቼውም የበለጠ ብዛት ያለው የስፖርት አፍቃሪ በስፍራው ተገኝቶ ተከታትሎታል። በወጣት ሴቶች ስድስት ኪሎ ሜትር እና በወጣት ወንዶች ስምንት ኪሎ ሜትር እንዲሁም በአዋቂ ሴቶች ስምንት ኪሎ ሜትር እና በአዋቂ ወንዶች አስራ ሁለት ኪሎ ሜትር የጃን ሜዳን አቧራ የቀሰቀሰው ለመሸናነቱም የተደረጉ ትንቅንቆችን ተመልካችን አዝናንቷል። ባለፈው ዓመት በወጣት ሴቶች ስድስት ኪሎ ሜትር ባሳየችው ማራኪ አሯሯጥ ስልት አንደኛ በመውጣት የት ዘርፍ ሲሆን የተባለላት አትሌት ዳራ ዲዳ ዘንድሮም በድንቅ ብቃት ይቀርባለች። ዳራ ዘንድሮ የተወዳደረችው በአዋቂ ሴቶች ስምንት ኪሎ ሜትር ሲሆን አንደኛ ከወጣችው በእናትነሽ አለምረው የተቀደመችው በአንድ ነጥብ ዜሮ አንድ ሴኮንድ ብቻ ነው። ሁለተኛ ሆና ፈጽማለች። በርካታ ተመልካቾች አድናቆታቸውን በጭብጨባ ገልጸውላታል። ወደፊት በየትኛው ርቀት ለመወዳደር እቅድ እንዳላትም ጠይቄያት ነበር። የሚከተለውን በአጭሩ ተናግራለች። በጣም አሪፍ ነው ብሎ እንደዚህ ሰርቼ ስራት ጥሩ ውጤት ማውጣ። በአዋቂ ወንዶች አስራ ሁለት ኪሎ ሜትር አሸናፊ የሆነው የመከላከያ ስፖርት ክለብ አባል አትሌት ጌታ መሆላ ነው። አትሌት ብርሃን ከበበው ከፌዴራል ማረሚያ ቤቶች ሁለተኛ ሆናል። አትሌት ገብሬ እርቅቱን ደግሞ ከአማራ ክልል ሶስተኛ ሆነው ፈጽመዋል። አቶ ቢልልኝ መቆያ የኢትዮጵያ አትሌቲክስ ፌዴሬሽን ኃላፊ እና የጃሜዳ ኢንተርናሽናል ዝግጅት የቡድን መሪ ናቸው። ውድድሩን ጠቅለል አድርገው እንዲገልጹልኝ ጠይቻቸው እንዲህ ብለዋል። ሰላሳ ሶስተኛው ዛሜዳ ኢንተርናሽናል አገር አቋራጭ ውድድር ዛሬ ሊጋር ሚለት ይሄዳል። በዚህ ውድድር ላይ ክልሎች፣ ከተማ አስተዳደሮች፣ ዩኒቨርስቲዎች፣ የጎረቤት ሀገሮች ንች ሱዳንና ኬንያ ተሳትፎበታል። ከአውሮፓ ደግሞ የእንግሊዝ ተወዳዳሪ አንድ ተወዳዳሪና አስር የቻይና ተወዳዳሪ ተሳትፎበታል። ውድድሩ የኢንተርናሽናል ደረጃ ከፍ ብሎ የቀጥታ ስርጭት እንዲኖር ተደርጎ በርካታ የሚዲያ አካላት የዘግበበት ተካሂዷል። የተመረጡት ከአንደኛ እስከ ስድስተኛ በአራቱን ካታጎሪ ለወጣት ሴቶች፣ ለወጣት ወንዶች፣ በዋቂ ሴቶች፣ በዋቂ ወንዶች ስድስት ስድስት አትሌቶችን አጠቃላይ ሀያ አራት አትሌቶች ማርች አስራ ሁለት ላይ በሚካሄደው የካሜሮን በአራት የአፍሪካ አገር አቋራጭ ድርጅት ካሜሮን ያውንዴ ላይ ይካሄዳል። ስለዚህ ድርጅት ከተኛ ዝግጅ ሰጠ ይሳተፋሉ ማለት ነው። የውጭ አትሌቶች ይሳተፉ እንጂ ከአንድ እስከ አስር ባለው ደረጃ አንድም የውጭ አትሌቱ አልታየም። ከአንደኛ እስከ አስረኛ ለወጡ እያንዳንዳቸው እንደየደረጃቸው የገንዘብ ማበረታቻ ተሰጥቷል። ለቡድን አሸናፊዎችም ዋንጫ ተበርክቶላቸዋል። በመስክ ቴኒስ በዓለም ቁጥር አንዱ ሴርቢያዊው ኖቫክ ጆኮቪች በኦስትሬሊያ ኦፕን እንግሊዛዊውን አንዲ ሙሬን አሸንፎ ነው ዋንጫውን ያነሳው። ጆኮቪች በኦስትሬሊያ ኦፕን ሲያሸንፍ ትላንት በተከታታይ ለስድስተኛ ጊዜ በመሆኑ ሬኮርዱን ከአውስትራሊያዊው ሮይ ኤመርሰን ጋር አስተካክሏል። በትላልቆቹ ዓለም አቀፍ የቴኒስ ውድድሮች አስራ አንዱን በማሸነፉም እዚህ ደረጃ ላይ ከሚገኙት ዝንኞቹ ጆን ቦርግና ሮድ ላቨር ጋር እኩል ተቀምጧል። በዓለም ደረጃው ሁለተኛ ላይ የሚገኘው የ28 ዓመቱ እንግሊዛዊው አንዲ ሙሬ ትላንት በኦስትሬልያ ኦፕን ሲሸነፍ ለአምስተኛ ጊዜ ሲሆን በአራቱ የተሸነፈው በኖቫክ ጆኮቪች ነው። ሙሬ ከጨዋታው ፍጻሜ በኋላ ጆኮቪችን ሲያመሰግን ስድስቴ በአውስትሬልያ ኦፕን ማሸነፍ የማይታመን ድል ነው፣ ግሩም ተጫውተሃል፣ ቀጥልበት ብሏል። ጆኮቪችም ምስጋናውን ሲመልስ ጎበዝ ቴኒስ ተጫዋች በመሆንህ ወደፊት ይህን ዋንጫ ለማንሳት ሰፊ እድል አለህ ብሎታል። ሙሬን ሁለቱ ግዙፎች ከዚህ ቀደም ለ31 ጊዜ ተገናኝተው ጆኮቪች ሙሬን በ26ቱ ቀጥቶታል። ይህም በዚሁ ላብቃና ለእግር ኳሱ እንደ ገና ወደ ገዛኸኝ ልመልሳችሁ። የሩዋንዳ አስተናጋጅነት በመካሄድ ላይ ያለው የአፍሪካ ሀገራት እግር ኳስ ሻምፒዮና ቻን የምድብ ማጣሪያና የጥሎ ማለት ማለትም ሁለት የማጣሪያ ሂደቶች ተከናውነው አራት ብሔራዊ ቡድኖችን ለግማሽ ፍጻሜ አድርሰዋል። የኢትዮጵያን ቡድን ጨምሮ አስራ አራት ብሔራዊ ቡድኖች ወደ ሀገሮቻቸው ተመልሰዋል። በሁለተኛው ማጣሪያ ማለትም በሩብ ፍጻሜው ቡድኖች የተሸናመቱት በተጨማሪ ሰዓትና በመለያ ምት አማካኝነት ነው። አዘጋጇ የሩዋንዳ ብሔራዊ ቡድን በጥሎ ማለፉ ከኮንጎ ዲሞክራቲክ ጋር ተገናኝተው በኮንጎ ዲሞክራቲክ ሁለት ለአንድ አሸናፊነት የሩዋንዳ ቡድን ከውድድር ውጭ ሆኗል። በሌሎቹ ፍጻሜ ጨዋታ ኮትዲቯር ካሜሩንን ሶስት ለባዶ አንበርክኮ ነው ከውድድሩ ያስወጣት። ጊኒ ዛምቢያን በመለያ ምት አምስት ለአራት አሸንፏታል። ማሊ ቱኒዚያን ሁለት ለአንድ ረትቶ ከውድድር ውጭ እንዲሆን ለማድረግ መቻሉ በርካቶችንም አስገርሟል። የግማሽ ፍጻሜ ተጋጣሚዎች ኮንጎ ዲሞክራቲክ እና ጊኒ ማሊ ከኮት ዲቮር ሲሆኑ የእነዚህ ሁለት አሸናፊዎች ለዋንጫ ተሸናፊዎቹ ደግሞ በደረጃ ተጫውተው የሻምፒዮናው ፍጻሜ ይሆናል። ኢትዮጵያ ብሔራዊ ቡድን ንግግን ከምድቡ ሁለት ተሸንፎ በአንድ አቻ አንድ ነጥብና አንድ ጎል ለስሙ መጠሪያ አስመዝግቦ በምድብ ማጣሪያው ከውድድር ውጭ ሆኖ ቀደም ሲል ወደ ሀገሩ መመለሱ ይታወሳል። በእኔ በኩል ያለው የሆነው ሰለሞን አመሰግናለሁ አመሰግናለሁ ገዛኸኝ። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።